ሲጀመር በትንሽ ነበር የተጀመረው በስድስት ለስድስት ሴቶች ሰርቪስ ለመስጠት። ከትንሽ ወራት በኋላ ግን ወደ ሀያ ከፍ አለ። ከሀያ ወደ ሰላሳ እያለ አሁን አድጎ በአንድ ጊዜ ሀምሳ ሴቶች መቀበል የሚችልበት ደረጃ ደርሶ ከአምስት ዓመት በፊት ደግሞ ወደ አዳማ ላይ ሌላ ሌላ ሴት ሀውስ ተከፈተ። እንደገና ከአንድ ዓመት በፊት ደግሞ እዛው አዳማ ላይ ሆኖ ግን ለኦሮሚያ እና በተለይ ለስድስት ዞኖች ትኩረት የሚሰጥ ሴፍ ሀውስ ደግሞ እንደገና እዛው ተከፈተ። ስለዚህ አሁን ሶስት ቦታን ያላችሁ ማለት ነው። ሶስት ቦታ አዲስ አበባ ሁለት፣ አንደኛው አነስ ያለው ለተማሪዎች ብቻ የምንሰጠው ነው። ተማሪዎች ማለት እንደዚህ ጥቃት ይደርስባቸው እና እኛ ጋር ይመጣሉ። የጥቃቱን ጉዳይ ታይቶ እነ ልጆች በጣም ጎበዝ ተማሪዎች ስለነበሩ በቃ ቢወጡ ከእኛ ጋር ጎዳና ላይ ነው የሚቀሩት፣ ትምህርታቸውን አይቀጥሉም በሚል ትምህርታቸውን እኛ ጋር ሆነው እንዲቀጥሉ አድርገን በረጅም ዓመት ስድስትም ሰባትም ከጀመር ጀምሮም የነበሩ ልጆች እኛ ጋር ቆይተው እኛ ጋር ተምረው ዩኒቨርሲቲም የተመረቁ ልጆች አሉ። ሁለት በዩኒቨርሲቲ ተመርቀዋል። አንደኛውም ከኮሌጅ ተመርቃለች። ወደ ሕክምና ፋክልቲ ውስጥም የሚማሩ ኢንጂነሪንግም የሚማሩ በየቦታው አሉን። አሁን እሱ ስፔሻል ኬዝ ነው የምንላቸው ተማሪዎችን ለብቻ ደግሞ የምናረግበት ቦታ ከቢሮ ጋር አንድ ላይ የምናረግበት ቦታ አለ። ለማጥናትም እዚህ በጣም ነፍሰ ጡር አለ ህጻናት የተወለዱ አሉ። ልጆች ሲንጫጩ አንድ ግቢ ነው ያለን፣ እዛ ውስጥ ለማጥናትም አይመቻቸውም ትምህርታቸውን ለመከታተል ብለን ቢሮ ከነሱ ጋር የነሱን መኖሪያና ለቢሮውን ሼር እያደረገ ተማሪዎቹ ለብቻ እዛ ይሆናሉ። ለብቻ አይረበሹም ማለት ነው እዛ ሌላው ጋር ግን ትልቁ ሴፍ ሀውሳችን ትልቁ መኖሪያ ለስሙ ሀምሳ ይባላል እንጂ በአሁኑ ሰዓት ወደ ሰባ ስምንት ሰባ ዘጠኝ ሴቶች እና ወደ ሰላሳ ሰባት ህጻናት ሴቶች ልጆች ናቸው ያሉ። ከዛ ውስጥ የሚበዙት ከሰላሳ በላይ የሆኑት እኛው ጋር የተወለዱ ናቸው። ጥቃት የደረሰባቸው ሴቶች ወደ እኛ ጋር ሲላኩ ነፍሰጡር ሆነው ሊላኩ ይችላሉ። በብዛት ደግሞ ወጣቶች ናቸው በእድሜ አንስ ያሉ። ስለዚህ ህጻናቶቹ ቁጥር እኛ ጋር የተወለዱት ልጆች እና የተወሰኑት ደግሞ እናቶቻቸውን ተከትለው ከእናቶቻቸው ጋር አብረው ወደ እኛ ጋር የገቡ ሴቶች ናቸው ያሉ እነዚህ ፆታዊ ጥቃት የደረሰ ባቸው ሴቶች የተለያየ ምክንያቶች አላቸው። እንደ ዋነኛው ወይም በአብዛኛው ብዙዎቹ የሚመጡበት የፆታዊ ጥቃት ምንድን ነው? አሁን እኛ ጋ የሚበዛው የሚበዛውን ቁጥር የያዘው የመደፈር ነው። መደፈር በተለያየ መልኩ በተለይ ደግሞ አንዳንዶቹ ከገጠር ወደ አዲስ አበባ ለትምህርት ዘመዶቻቸው ያመጧቸው እና ወይም መስሀ አስተምሯቸው ም ይቀራሉ። እዛው ቤት ውስጥ እንደ ሰራተኛ የሚያቆያቸዋል። በቤቱ ባለቤት፣ በዘመዳቸው፣ በልጅ ወይም እዛ አካባቢ በሚመጣ ሰው በአንድ ሰው የሚደፈሩ ይሆናሉ። ሌሎቹ ደግሞ ስራ ፍለጋ ወደ አዲስ አበባ ይመጡና ወይ ሰው ቤት ይቀጠራሉ። ሌሎቹ አንዳንዶቹ ያው እንደምታውቂው መልካቸው ደህና ከሆነ ወይ ቡና ቤት ያስቀጥሯቸዋል። ደላሎች እዛው ነው የሚቀበሏቸው። አንዳንዶቹ ሰው ቤት ይቀጠራሉ። ሰው ቤት ከተቀጠሩ በኋላ ባሰሪዎቻቸው በአሰሪዎቻቸው ልጆች በአሰሪ ቤተሰብ፣ እዛ አካባቢ ባለ ሰው ይደፈራሉ። ይደፈሩና እንዳትናገሪ ተብለ ያስፈራሯቸዋል። ከዛም የኛ ልጆች ማርገዛቸውንም አንዳንዶች ያውቁትም። እርጉዝ መሆናቸው ሲታወቅ ደግሞ ያባሯቸዋል። ከዛ እርግዝናቸው እስኪታወቅ ወይ አንዱ ቤት አንዱ ቤት እያሉ ይሰራሉ። እርጉዝ መሆናቸውን ሲያውቁ ማንም የሚቀጥራቸው ያጣሉ። መንገድ ላይ ጎዳና ላይ ነው የሚሆኑት። እንግዲህ እድለኛ የሆኑት እዛች መንገድ ላይ ሲያለቃቅሱ ሲሉ ያያቸው ሰው ምን ሆንሽ ብሎ ይጠይቃል፣ እና የደረሰባቸውን ሲናገሩ ወደ ፖሊስ ጣቢያ ወይም ወደ ሴቶች ጉዳይ ወይ ደግሞ ህግ ባለሙያ ሴቶች ማህበር ወደ አንዱ ይመሯቸዋል። እዛ ሲሄዱ ነው እንግዲህ ያ የተመር የሄዱበት ክፍል የራሱን ስራ ይሰራ እና ለተጨማሪ ነገር ወደ መጠለያ መጠለያ ስለሌለ ወደኛ ጋር ደግሞ ወደ ማረፊያ ወደኛ ጋር እንዲያርፉ ይልቋቸው። እንግዲህ እርስዎ በተነሳሽነት በግሎ ነው ይሄንን የመጠለያ ጣቢያ የከፈቱት? ብቻ ሀሳቡ ሲመጣ ብቻዬን አይደለሁም። በጥቃት ዙሪያ እንደ ዘመቻ ብዙ ሴቶች ሆነን ሰራን እና ከጨረስን በኋላ የተወሰኑ ሴቶች ወደኋላ ኋላ ቀርተን ምንድን ነው ያለው ክፍተት የሚለውን ነበር የምናየው። እኔ በአጋጣሚ ሕግ ባለሙያም ስለሆን በሕግ ባለሙያ ሴቶች ማህበርም የሕግ ምክር አገልግሎት በነጻ ሰጥ ስለነበር የምናየው ክፍተት አለ። ምንድን ነው? የሕግ ምክር ይሰጣል አገልግሎት ይሰጥና ወዲያው ሴቶቹ የሚጠይቁት ወይ ልጅ ይዘዋል ወይ እርጉዝ ናቸው። ዘመድ ወገን የላቸውም። የት ልደር ምን ልብላ ዛሬም የሚል ጥያቄ ይጠይቃሉ። ስለዚህ ለምን ይህንን ክፍተት የሚሞላ አንድ ነገር አንፈልግም አንድ ነገር አናስብም የሚል ሀሳብ ቀረበ። በአጋጣሚ ግንባር ቀደም ሆኜ ያንን ነገር ጠጠልኩት። እንግዲህ እዚህ ደረሰ እንጂ ከኋላ ብዙ ሴቶችም በሀሳቡም ነበሩበት። በህይወት የሌለችም አለች ጓደኛችን፣ በህይወት ያሉም አሉ። ሴቶቹን እንግዲህ ወደ እናንተ ወደ መጠለያ መጡ። ተማሪዎቹ ትምህርታቸውን እንዲቀጥሉ አድርጋችኋል። ተማሪ ያልሆኑ ሴቶች ለቀጣይ ህይወታቸው ምንድን ነው የሚደረግላቸው? የሚያስፈልጋቸው መሰረታዊ ነገር እንዲሟላላቸው ነው የምናደርገው። የሚለብሱት ነገር፣ የሚበሉበት፣ የሚተኙት፣ መጀመሪያ ያንን ነገር አድርገን አንዳንዶቹ ወይ ነፍሰ ጡር ይሆናሉ። ሐኪም አይቷቸው አያውቅም። አንዳንዶቹ በጣም ተጎድተው ደም እየፈሰሳቸው የሚመጡ አሉ። በጣም ታመው በጣም በከባዱ ጉዳት የደረሰባቸው ይኖራሉ። እነኛን ቶሎ ቅድሚያ ወደ ህክምና ነርሶች አሉን፣ ሀያ አራት ሰዓት መጠነኛ ክሊኒክ አለን። እዛው ወደ ክሊኒክ፣ ወደ ሆስፒታል በመውሰድ እነሱን እንዲታከሙ እናደርጋለን። እነኚህ ደግሞ ራሳቸው ማጥፋት የሚፈልጉ ወይም እነኚህን ደግሞ ካውንስለሮች አሉን፣ ካውንስለሮች የምክር አገልግሎት ይሰጧቸዋል። በዛ ላይ ሁሉም ሰው እዛ የስታፉ ማለት ነው ሰራተኛው እንዲያያቸው እንዲጠብቃቸው ማለት ነው፣ ራሳቸው ላይ ጉዳት እንዳያደርሱ ጥበቃ ይደረጋል። ይሄ ሁሉ እንግዲህ እየተደረገ ምግቡም አለ መኝታውም አለ ሕክምናውም አለ። ህግ ጉዳይ ያልጀመሩም ካሉ እዛ ሆነው እንዲጀምሩ፣ የተጀመረም የህግ ጉዳይ ካለ መከታተል የሚፈልጉት የህግ ጉዳያቸው እንዲከታተሉ ይደረጋል። ቆይተን የጀመርነው ነው ደግሞ ሙያ ስልጠና ደግሞ እንሰጣለን። እንደ ልብስ ስፌት፣ ጥልፍ፣ ፀጉር መስራት፣ ምግብ መስራት እዛ ውስጥ የማይሰጥ ውጭ ደግሞ እንደ ቆዳ፣ እንደ ሽመና ነኝ የመሳሰሉትን የተለያየ ነገሮች እንዲማሩና ከኛ ጋር ሲወጡ የተሟላ ነገር ይዘው እንዲወጡ ነው የምናደርገው። ሌላም ዳግም ጥቃትም እንዳይደርስባቸው የራስን መከላከል ስልጠና መጠነኛ የሴቶች የተዘጋጀ የራስን መከላከል ስልጠና ምሰተን ሙሉ አድርገን ከኛ ጋር ይወጣሉ። ሲወጡ ሙያ የተማሩት ከሆኑ የተወሰነች የስራ የሚጀምሩበት ነገር እንሰጣቸዋለን። የቤት ኪራይ የተወሰነ ጊዜ የቤት ኪራይ እንከፍለላቸዋለን። ስራቸውን እንዲጀምሩ እናደርጋለን። ወይዘሮ ማርያም፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሚን።